ጋቢና ቪኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማክ ዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አረጋው ጋር አብረናችሁ እንጓዛለን። እንደምናመሻችሁ። በዛሬ የጋቢና ጉዞ በጳጉሜ የጠዋት ጸበል ወንዝ ወርደን እንደምንታጠበው አእምሯችንም እንዲሁ እናጽዳ፣ የጾታ የጅምላ ፍረጃዎችን አንስተን እንወያይ ያሉ ወጣቶችን በጋቢና እናሳፍራለን። ሴታታ ማለት በጣም ጠንካራ ጀግና የሆነች ብዙ ነገርን መስራት የቻለች እና ብርቱ ሴት ማለት ነው። እንግዲህ እኛ ማህበረሰብ ውስጥ በጣም ጀግን ስትገኝ ሰዎች ሊያሞግሱ ሲፈልጉ ቋንቋችን እራሱ በጣም ስለማይፈቅድላቸው ወንዳታ ብለው በወንድኛ ነው የሚያመሰግኑ ሴት ሆነ። ስለዚህ ሴታታ ነው አዲሱ ቃል። ይህንን የምታብራራልን አብነት ጣሰውናት ትሰማላቸው። ተከታዩ ዘገባችን ደግሞ በአፍሪካ ወጣቶችን ለሽብር ሥራ የሚያውሉ ሁኔታዎችን የገመገመ ጥናት ይዘናል። የጸጥታ ጉዳይ የሚመለከታቸው ሰዎች ወሳኝ ሚና ይኖራቸዋል። የጸጥታ ጥበቃ ጉዳይ ወሳኝ የሚሆነው ግን ወደ ጽንፈኛ ቡድኖች የገቡት ወጣቶች በሽብር ተግባር ሲሰማሩ ነው። በሌላኛው ዘገባችን ከኃይለኛው ሃሪኬን ሃርቪ ቀስ በቀስ በማገገም ላይ የምትገኘው የአሜሪካዋ ሂውስተን ከተማ ዩኒቨርሲቲ ተማሪዎች ወደ ትምህርት ቤት ገበታቸው ተመልሰው በአደጋው ጊዜ የገጠማቸውን ሁኔታና እንዴት እንደተረፉም እየተነጋገሩ ነው። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ ዜና የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አመራር አባል የሆኑትን አብድልሐኪም ሼክ ሙሴን በቅርቡ ለኢትዮጵያ መንግስት አሳልፎ የሰጠው ከሀገሪቱ ውስጥ የጸጥታ ስጋትን ለማስወገድ ባደረገው የእንቅስቃሴ በተወሰደ እርምጃ ነው ሲል የሶማሌ መንግስት አስታውቋል። ኦብነግ እርምጃውን በተደጋጋሚ አውግዞ ውንጀላውንም ውድቅ አድርጓል። በሌላ በኩል ከዚሁ ጋር ተያይዞ የኢትዮጵያ መንግስት ቢያንስ አንድ መቶ የሶማሊያ እስረኞችን ሊፈታ እንደሆነ ምንጮች ጠቁመዋል። ሰሜን ኮሪያ በቅርቡ ባካሄደችው የኒኩሊየር ሙከራ ምክንያት በተባበሩት መንግስታት ድርጅት የሚጣልባትን ተጨማሪ ማዕቀብ እደግፋለሁ አለ ቻይና። የቻይና ውጭ ጉዳይ ሚኒስትር ዋንግያ ዋንጊ ዛሬ ሐሙስ በተናገሩት ቃል በኮሪያ ባህር ገብ መሬት ያለውን አዲስ እንቅስቃሴ ግምት ውስጥ በማስገባት የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ቀውሱን ለማርገብ ተጨማሪና አስፈላጊውን እርምጃ መውሰድ አለበት ብለዋል። ይሁንና አሉዋንግ ማዕቀብና እርምጃ ከፒዮንግያንግ ጋር በጠረጴዛ ዙሪያ መወያየትም ማከል አለበት። ቻይና የሰሜን ኮሪያ ዋናዋ የዲፕሎማሲና የኢኮኖሚ ተባባሪ ወይም ሸሪክ ሀገር መሆኗን ያስታወሱት የቻይናው ባለስልጣን ፒዮንግያንግ ላይ የሚጣል ማዕቀብ ብቻውን የኮሪያውን ባህረ ገብ መሬት ውጥረት እምብዛም አይቀንሰውም ከሚሉ ወገኖች ጋር ይስማማሉ። በትንሿ የምዕራብ አፍሪካ ሀገር ቶጎ ውስጥ ትናንት ረቡዕ የተቀሰቀሰው ህዝባዊ አመጽ ከ50 ዓመታት በላይ የዘለቀውን የፕሬዚዳንት ፎርና ሲግቤ ንጉሳዊ አስተዳደር እንዲያከትም መጠየቁ ተሰማ። በቶጎ ተቃዋሚ ፓርቲ መሪዎች ቅስቀሳ የተካሄደውና በብዙ መቶ ሺህ የሚቆጠር ህዝብ የተካፈለበት እንቅስቃሴ ፕሬዚዳንት ናሲግቤ ስልጣናቸውን እንደ አውሮፓውያን ዘመን አቆጣጠር በ2020 ሲጠናቀቅ ዳግም ወደ አመራር እንዳይመለሱና የፕሬዚዳንታዊ ስልጣን እንዲራዘም እንዲወሰንም የህገ መንግስት ማሻሻያ እንዲደረግ ጠይቋል። በመሰረቱ ቶጎ ውስጥ ፕሬዚዳንታዊ ስልጣን ዘመን በሁለት አመታት እንዲወሰን ቀደም ብሎ እንደ አውሮፓውያን ዘመን አቆጣጠር በ1992 ዓ ምት ተደንግጎ የነበረውን የወቅቱ መሪ የናሲንግቤ ወላጅ አባት ናሲንግቤ ኢያዴማ ከ10 ዓመታት በፊት እንደሰረዙት ይታወቃል። የእስራኤል የጦር አውሮፕላኖች ዛሬ ሐሙስ በአንድ የሶሪያ ወታደራዊ ይዞታ ላይ ጥቃት ማካሄዳቸውን የሶሪያ ጦር ኃይል አስታወቀ። በዚሁ ማስያፍ በተባለች ከተማ ላይ በደረሰ ጥቃት ሁለት ወታደሮች መገደላቸውም ታውቋል። እስራኤል ሚሳይል የተኮሰችው ሊባኖስ የአየር ክልል ውስጥ ሆና ነው ሲል የሶሪያ ጦር ኃይል መግለጫ አመልክቷል። ማስያፍ ከተማ የምትገኘው ሃማ ክፍለ ሀገር ውስጥ ሆኖ ሜዲትራኒያን ባህር አጠገብ ከሶሪያና ከሊባኖስ ድንበር አርባ ኪሎ ሜትር በስተ ሰሜን ነው የእስራኤል ይላል ጦር እስካሁን የሰጠው አስተያየት የለም ወይም ምላሽ የለም። እንግዲህ ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ዘገባዎቻችን እንመልሳቸው። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላቸዋለን። Gabina VOA. Let's cross boundaries together. በዚህ በያዝነው በጳጉሜ ወር ሁለት ድርጅቶች በአዲስ አበባ የሚገኙ ናቸው። የቢጫዋ እንቅስቃሴ ማለትም በአዲስ አበባ ዩኒቨርሲቲ ተማሪዎችና መምህራን የሚተባበር የሴት ልጆች እንቅስቃሴ ነው። ሴታዊት የተባለም ድርጅት በመተባበር የጳጉሜ ንቅናቄ የሚል ዘመቻ ይዘዋል። ይህንን ለማብራራት መስመር ላይ አብነት ጣሰው ትገኛለች። እንደምናመሸሸ አብነት እንደምናመሸሽ። እስቲ በቅድሚያ የጳጉሜ ንቅናቄ ምን እንደሆነ በጥቂቱ ለጋቢና አድማጮች ነግረናቸዋል። በጣም ባጭሩ ሀሳባችሁም እንደሆነ ንገሪኝ። ያው የጳጉሜ ንቅናቄ በዚህ በፆተኛነት እና በስርዓተ ፆታ ጉዳዮች ዙሪያ ስለሚያጋጥሙን ቀን ተቀን ስለሚያጋጥሙን ነገር የምንወያይበት እና ሀሳባችንን ለህዝባችን የምንነግርበት፣ አዳዲስ ሀሳቦች፣ አዳዲስ አሰራሮች እንዲፈጠሩ የምንቀሰቅስበት መድረክ ነው ማለት ይቻላል። ዋናው አላማ አድርጎ የተነሳው ሶሻል ሚዲያውን ተጠቅሞ ህዝቡን ማነቃቃት ወይ ደግሞ ምን ማለት ነው፣ ስለ ስርዓተ ጾታ እኩልነት፣ ጾተኛነት በእኛ ገር እንዴት ይገለጻል፣ ስርዓተ ጾታን ለማምጣት ምን አይነት ያስተሳሰብ ና ያሰራር እክሎች አሉ፣ እነሱም ቤት ይስተካከላሉ የሚለውን ነገር ለመነጋገር የፈጠር ነው፣ ንቅናቄ ነው። ምን እንደሚመስል በተለይ በማህበረሰብ የመገናኛ ብዙሀን ያሉ ታሪካዊ የሆኑም በጽሁፍም በፎቶግራፍም እንደዚሁ የሚታዩ የጾታዊ መድሎን የሚያሳዩ ሁኔታዎችን ለመመልከት ነው። ቃላቶችም ራሳቸው የፈጠራችኋቸው ቃላቶች አሉ። አነሳልሻለሁ፣ ምን ማለት እንደሆነ ትነግርኛለች። ሴታታ ወይም ሴታታ። ሴታታ ማለት በጣም ጠንካራ ጀግና የሆነች ብዙ ነገርን መስራት የቻለች እና ብርቱ ሴት ማለት ነው። እንግዲህ እኛ ማህበረሰብ ውስጥ በጣም ጀግነ ስትገኝ ሰዎች ሊያሞግሱ ሲፈልጉ ቋንቋችን ራሱ በጣም ስለማይፈቅድላቸው ወንዳታ ብለው በወንድኛ ነው የሚያመሰግኑ። ሴት ሆነ ለሰራኸው ስራ ያመጣኸው ለውጥ ማለት ነው። ስለዚህ ይሄንን አዲስ ቃል መፍጠር ያስፈለገው ሴቶች ሆነው ጎበዝ ሲሆኑ ሲጀግኑ ሴታታ የሚል ቃል መጠቀም እንደሚቻል ለማሳወቅ ይህም ደግሞ በሴትነት ያመጣኸውን ድል በሴትነትህ እንደሆነ እንድታምንበት በዛም ብዙ ሴቶች መጀገን እንደሚችሉ እንዲያውቁ ወንድ መሆን እንደማይጠበቅብህ ለማስተላለፍ የመጣ ቃል ነው። እንግዲህ የአዲስ የፈጠራችኋቸውም አሉ የነበሩ ቃላቶችንም እንደገና መመልከት የፈለጋችሁበት አለ። ሀይለኛ ሴት ሀይለኛ ሴት የሚለው ብዙ ጊዜ እንግዲህ የምትፈልገውን ነገር የምትናገር፣ ቀና ብላ የምትሄድ፣ የማታፈር፣ የማትሽኮረመምን ሴት ሰው ሀይለኛ ሴት ይላታል። እኛ ሀይለኛ ሴት ከምንላት ይልቅ ጀግና ሴት ነው ማለት ያለብን፣ ነው ዋናው ዓላማው። ስለዚህ ኃይለኛ የምትሆነው አንድ ሴት ማህበረሰቡ የሚፈልገው ጸጥተኛ እንድትሆን ዝምተኛ እንድትሆን የምትፈልገው እንዳትናገር ችግሯን እንዳትገልጽ ሀሳቧን በአደባባይ ወጥታ እንዳታወራ ነው እየተደረገች የምታድገው እና ከዛ በተቃራኒ ሆና ስትገኝ ኃይለኛ ነው የምትባለው። ያ ኃይለኝነት ሳይሆን ሀሳብን መግለጽ ልክ ለወንድ እንደሚፈቀደው ሁሉ ለሴትም መፈቀድ አለበት የሚል አይነት አንድምታ ያለው ነው። እንግዲህ በማህበረሰቡ በተለይ ደግሞ በማህበራዊ የመገናኛ ብዙኃን ላይ የጾታ እኩልነትን የተመለከቱ ወይም ደግሞ እናንተ ጾተኝነት ያላችኋቸው ቅድመ ግምቶችንና አስተሳሰቦችን የተመለከቱ ቃላትም አስተሳሰቦችንም በገጻችሁ ላይ ስታሰፍሩ ሌሎችም እንደዚሁ የእናንተን የሚከተሉ ከእናንተ ጋር የተመሳሰለም ሆነ የተለየ ሀሳብ ያላቸውም በራሳቸው የገፉበት ሁኔታ ነው ያለው። ለምሳሌ ከዚህ ጋር ተያይዞ ኃይለኛ ሴትም ብዙ ሰዎችን ያነጋገረ ነው። ብርቱ ሴት ቢባልስ የሚል አስተያየት የሰጧሉ። ሌላኛው ደግሞ በምርጫ ያቀረባችሁታለ፣ ወንድ ልጅ ወጥ ቤት ገብቶ ጎንበስ ቀና ሲል ማየት አንጀቴን ይበለዋል። ኡፍ በቃ ባሌ ወይ ወንድ ልጄ ማድቤት እንዲርመጠመጥ አልፈልግም፣ ሲባል ምን ለማለት ተፈልጎ ነው በሚል በምርጫም የተቀመጠበት ሁኔታ አለ። ምርጫዎቹን ላንብብና አጠቃላይ ሰው እንዴት ይሄንን ዘመቻ በራሱ ወስዶ እየተወያየ መሆኑን እንነጋገራለን። ያው ኢሞጂ ነው፣ ፈገግታ ያለበት ኢሞጂ ለ የሴቶች ዲኤንኤ ባጉሊ መነጽር ሲታይ ሊጥ ማቡካት፣ አብሲት መጣል፣ ልብስ መተኮስና ወጥ መቀቀል የሚሉ ሶፍትዌሮች ተገኝተዋል እንዴ! ይላል ሐመሮሃ ወንድ ልጅ ወጥ ቤት ከገባ ክብሩ ጀግንነቱ በብርሃን ፍጥነት ይቀንሳል፣ ከዛ ምልም ብሎ ይጠፋል። የማድ ቤት ስራ ሮኬት ሳይንስ ስለሆነ ለወንዶች በጣም ይከብዳቸዋል። በነገሮች ላይ እኔ በጣም ጎበዝ ምግብ አብሳይ ስለሆንኩኝ የማይመለከቱኝ ነገሮች ሰ ሁሉም መልስ ናቸው ይላሉ። ብዙ አስተያየት ተሰጥተዋል። ግን በአጠቃላይ እናንተ የጀመራችሁትን ዘመቻ ሰዎች የራሴ ብለው መነጋገራቸው ላይ እንነጋገር። ያሰባችሁት እየተሳካ ነው? ምን ይመስላል? ያሰብነው በጣም እየተሳካ ነው። እኛ ምን አሰብን መሰለህ፣ መጀመሪያ ስንጀምረው እያንዳንዳችን እና ማህበረሰቡ በየቀኑ ስለሚገጥመው ነገር ሴት በመሆን ወንድ በመሆን ስለሚገጥመው ነገር እየተወያየ እንዴት የማይጠቅሙንን ነገሮች መተው አለብን አቮይድ ማድረግ አለብን የሚለው ላይ ደግሞ በደንብ እንዲነጋገር ማድረግ ነው የፈለግ ነው። ስለዚህ እነዚህን አምስት ቀናት አንደኛ ጳጉሜ ማለት እንግዲህ የሽግግር ወቅት ነው። ስንሸጋገር ወደ አዲስ ዓመት ነው የምንሸጋገረው እና አንዳንድ የማንፈልጋቸውን ነገሮች ከስርዓተ ጾታ እኩልነት አንጻር ጥለናቸው የምንሄዳቸውን ነገሮች እንድንነጋገር የሚጠቅሙንን ደግሞ ይዘን እንድንሻገር ነው ዋናው ዓላማ። በዚህ ዓመት አምስት ቀን ነው ቋግሜ ያለው እና በአምስት ቀኑ ውስጥ እኛ ምን አሰብን፣ አንዳንድ ዘርፍ ብናወጣ ለእያንዳንዱ ቀን ሰዎች የራሳቸውን ገጠመኝ በፈለጉት መንገድ አድርገው እንዲጽፉና እንዲወያዩበት ነው ያደረግነው። በዚህም ምክንያት የመጀመሪያው ቀን ወይም ቋግሜ አንድ ቋንቋና ከስራ ተሶታ ጋር ተያይዞ ቋንቋ ምን አይነት ኢምፕሊኬሽን አለው ምን ያስከትላል የሚለውን ነገር እንድናይ ተነጋገርን። ለዛ ነው ሴታታ የሚል ስለ ሴታታ እና ስለ የሴት ልጅ ስንወያይ የነበረው እና ብዙ ሰዎች እኛ በፈለግነው ባሰብነው መንገድ ነበር እንደውም የመጀመሪያው ቀን ሄደው ያንን የሴታታ እና የሴት ልጅ የሚሉትን ሁለት ቃሎች አንስቶ በጣም ብዙ ነገር ሲወያይ ነበር እና በጣም ካሰብነው ነገር አንጻር ብዙ ሄደንበታል ብለን እናስባለን። የሁለተኛውን ቀን ደግሞ እንዲሆን ያሰብነው በስርአተ ጾታን መሰረት ያደረገ የስራ ክፍፍልን ነው። ሴት ልጅ ይሄን መስራት አለባት፣ ወንድ ልጅ ይሄን መስራት አለበት የሚለውን ማለት ነው። እና አሁን ቅድም አንተ ያወራኸውም አንድ ጓደኛችን የለጠፈችውን አይቼዋለሁ። በጣም ደስ የሚል ከተለጠፉት ነገሮች ደስ የሚል አንደኛ እሱ ያየሁት ነው። እና ሰዎች ከራሳቸው አሁንም ከራሳቸው ተሞክሮ ተነስተው የዚህ የስራ ተጦታን መሰረት ያደረገ የስራ ክፍፍል ጠቃሚ ነው ወይ? ለምንስ ነው ሲጀመር የሚከፋፈለው? ስለማንችለው ነው ወይ እንደ ሴት ወይም እንደ ወንድ፣ ወይስ ደግሞ ማህበረሰቡ አላንዱ ረዳል ላላንዱ ደግሞ ጠቀም ያደርጋል፣ ምንድን ነው የሚለውን ነገር እንድንወያይበት ነው እሱን ያወጣነ የነበረው። ስለዚህ ዛሬ ነው እንግዲህ ሁለተኛው ቀን ማለት በዛ ዙሪያ የተወያየ ነው። ነገን እንቀጥላለን። ስለ ፆታዊ ትንኮሳ ነው የምንነጋገረው። ይሄም ደግሞ በጣም ፐርሰናል ነው፣ ሰዎች የደረሰባቸውን እንዲደርስባቸውም አይፈልጉትም ይደረሰባቸውም ባይሆን ደግሞ ሲደርስ ያዩትን ነገር እንዲወያዩበት መቅረት ያለበት ነገር እንዲቀር እኛ ራሳችን ኃላፊነት መውሰድ እንድንችል ደግሞ ምን ይደረግ የሚለውን እንዲወያዩ እናደርጋለን ማለት ነው። አራተኛው ቀን ላይ የሚዲያው ወይም ደግሞ የመገናኛ ብዙሃን ምን አይነት ሚና ይጫወታሉ ይሄንን የምናየውን ችግር ከማስቀጠል ወይ ከማቅ እንዲቀር ከማድረግ አንጻር ብለን እንድንወያይ ነው የምናስበው። በነገሮች ላይ ዛሬ የራሱ አንዲት የስራ ባልደረባይን ቃሉም ስላልነበረ ነው ሴታታ ብያት ነበር። ምን ማለት ነው ብላኝ፣ ይኸው ትርጉሙን ሰጠው ማለት ነው። አንቺንም ጋቢና ስለተሳፈርሽ እናመሰግናለን። አሪፍ ሴታታዎች ናቸው። እናንተ ደሞ አንተ አሪፍ ወንዳታ። እሺ፣ መልካም አዲስ አመት፣ መልካም የስራ ዘመን፣ መልካም አዲስ can you cap now v or n no web a... አፍሪካውያን በድህነት የተሻለ ኑሮ እድል በማጣትና ስልጣን ባላቸው ኃይሎች በሚደርስባቸው በደል ምክንያት ቦኮሃራምን አልሻባብንና እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድንን ከመሳሰሉት ለመቀላቀል እየተገደዱ ነው ይላል የተባበሩት መንግስታት ድርጅት የልማት ፕሮግራም ያወጣው አዲስ ዘገባ። እንዲህ አይነት ዘገባ ሲወጣ ለመጀመሪያ ጊዜ ሲሆን በሁለት አመታት ጊዜ ውስጥ የተዘጋጀው ባለ 124 ገጽ ጥናት የተመሰረተው 495 ከሚሆኑ በጽንፈኛ ድርጅቶች ተመልምለው ከነበሩ ሰዎች ጋር በተደረጉ ቃለመጠይቆች ላይ ነው። የአሜሪካ ድምጽ ሬዲዮ ዘጋቢ ሊዛ ስላይን ከጀኒፋ የላከችውን ዘገባ ዝርዝሩን ይዛለች። አዳነች ፍሳየት አቀርቧለች። በሂውስተን ዩኒቨርሲቲ ነገሮች ሁሉ የተረጋጉ ይመስላሉ። ተማሪዎችም ወደ የመማሪያ ክፍሎቻቸው በመግባት ላይ ይገኛሉ። ቫለንቲና ዲያስ በዩኒቨርሲቲው ተማሪ ናት። ሙሉ በሙሉም ባይሆን ሁኔታው የተረጋጋ ይመስላል ትንሽ ብቻ ነገሮች ተለዋውጠዋል ለምሳሌ የትምህርት ክፍሎቻችን ከነበሩበት ለጊዜው ተለውጠዋል በአደጋው ምክንያት የተበላሹትን ክፍሎችና ቦታዎች በመጽዳት ላይ ናቸው አድሪያና አግሊናዶ እንዲህ አይነት ዘገባ ሲወጣ ለመጀመሪያ ጊዜ ሲሆን በሁለት ዓመታት ጊዜ ውስጥ የተዘጋጀው ባለ 124 ገጽ ጥናት የተመሰረተው 495 ከሚሆኑ በጽንፈኛ ድርጅቶች ተመልምለው ከነበሩ ሰዎች ጋር በተደረጉ ቃለ መጠይቆች ላይ ነው። እንዴት እንደተመለመሉ፣ ስለ ግንዛቤያቸው፣ እየተባባሰ ስላለው አደጋ፣ ሊደረግ ስለሚችለው ለውጥ ይዘረዝራል። ዘገባው በገለጸው መሰረት አፍሪካ ውስጥ ወጣቶች ወደ ጽንፈኛነት እንዲቀላቀሉ ምክንያት የሆኑት ድህነት፣ የተሻለ የኑሮ ዕድል ማጣት፣ ኋላቀርነትና መገለል ናቸው። የተባበሩት መንግስታት ድርጅት የልማት ፕሮግራም የአፍሪቃ ለጽንፈኛነት መጋለጥ ስር እየሰደደ ነው ሲል አስጠንቅቋል። ግማሽ የአህጉሪቱ ህዝብ ከድህነት ወለል በታች ይኖራል፣ ብዙዎቹ ወጣቶቿ በዘላቂነት በቂ የስራ ዕድል አያገኙም በማለትም አስገንዝበዋል። ዘገባውን በማውጣት ተግባር የመሩት የተባበሩት መንግስታት ድርጅት የልማት ፕሮግራም የአፍሪቃ ክፍል አስተባባሪ መሐመድ ያህያ ለአሜሪካ ድምፅ ሬዲዮ ሲናገሩ ከጸጥታ ጉዳይ ጋር ከተያያዘው ሌላ ለችግሩ መፍትሄ ማግኘት ያስፈልጋል ብለዋል። የጸጥታ ጉዳይ የሚመለከታቸው ሰዎች ወሳኝ ሚና ይኖራቸዋል። የጸጥታ ጥበቃ ጉዳይ ወሳኝ የሚሆነው ግን ወደ ጽንፈኛ ቡድኖች የገቡት ወጣቶች በሽብር ተግባር ሲሰማሩ ነው። ወጣቶቹ ወደ ድርጅቶቹ በመግባታቸው የጸጥታ ጥበቃው ተግባር ጊዜ ያለፈበት ይሆናል። ስለሆነም ወጣቶቹ ወደ ጽንፈኝነት ከመግባታቸው በፊት መደረግ ያለበት ምንድን ነው የሚለው ጥያቄ ነው መመለስ ያለበት። በጥናቱ የተሳተፉት ወጣቶች ወደ ጽንፈኛ ቡድኖች እንዲገቡ የሚገፋፋቸው ከሃይማኖታዊ እምነት ይልቅ በኢኮኖሚ ሁኔታቸው በሚያድርባቸው ብስጭት ምክንያት መሆኑን አመላክተዋል። አፍሪካ ውስጥ ኢንተርኔት የማግኘት እድል ሰርጾ ሲገባ ደግሞ ወጣት አፍሪቃውያን በአሸባሪ ድርጅቶች የመመልመላቸው ጉዳይ ሊባባስ እንደሚችል የተባበሩት መንግስታት ድርጅት የልማት ፕሮግራም የአፍሪቃ ክፍል አስተባባሪ መሐመድ ያህያ አስገንዝበዋል። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ተከታዩ ዘገባችን ወደ ዩናይትድ ስቴትሷ ቴክሳስ ግዛት ይሆናል። የሚወስደን ከኃይለኛው ሀሪኬን ሃርቪ ቀስ በቀስ በማገገም ላይ የምትገኘው ሂውስተን ከተማ ውስጥ የሚገኘው የሂውስተን ዩኒቨርሲቲ ተማሪዎች ወደ ትምህርት ገበታቸው ተመልሰው በአደጋው ጊዜ የገጠሟቸውን ሁኔታዎች እና እንዴት እንደተረፉ እየተነጋገሩ ነው። ቲና ትሪና ከስፍራው የዘገበችውን መስታወት አድርገው ታቀርበዋለች። በሂውስተን ዩኒቨርሲቲ ነገሮች ሁሉ የተረጋጉ ይመስላሉ። ተማሪዎችም ወደየመማሪያ ክፍሎቻቸው በመግባት ላይ ይገኛሉ። ቫለንቲና ዲያዝ በዩኒቨርሲቲው ተማሪ ናት። I have to change around my classes. Even though the school is open, my classes are not meeting. ዩኒቨርሲቲው ትምህርት መስጠት ቢጀምርም በርካታ ተማሪዎች አሁንም ትምህርታቸውን መከታተል አልቻሉም። አስተማሪዎችም በሀርቢ የውሃ መጥለቅለቅ ምክንያት በጣም የተጎዱ ተማሪዎች ላይ ከፍተኛ ትኩረት ሰጥተው ነው በመስራት ላይ የሚገኙት። አውሎ ንፋስ የቀላቀለው ኃይለኛ ዝናብ ሀርቬይ ያደረሰው አደጋ ከአብዛኛዎቹ የአካባቢው ነዋሪዎች አእምሮ በቀላሉ የሚረሳ አልሆነም። የሂውስተን ዩኒቨርሲቲ ተማሪዋ አምበር ዱራቴ ከቤተሰቦቿ ጋር የምትኖርበትን ቤት ያጥለቀለቀው ውሃ ከ20 ሴንቲሜትር በላይ እንደነበረ ትናገራለች። በደጃችን የሚገኘው የመኪና ማቆሚያ ቦታ በውሃ መሙላቱን ስናይ ቤታችንን ጥለን ለመውጣት መዘጋጀት ጀመርን። እናም በደቂቃዎች ልዩነት ውሃው ቤታችንን ማጥለቅለቅ ጀመረ። አርሚስ ካሃን አደጋው ከደረሰባቸው ተማሪዎች መካከል አንዷ ናት። ከአምስት ጫማ ጥልቀት በላይ ውሃው ቤታችንን በሙሉ አጥለቅልቆት ነበር። በጣም ብዙ ውሃ ነበር። ለአንድ ሳምንት መጉደልም አልቻልም። ትላንት ነው በግማሽ ቀንሶ ያየ ነው ብላለች። ነፋስ ከቀላቀለው ከባድ ዝናብ አደጋ በኋላ ትምህርት ገበታ ላይ ለተገኙት የዩኒቨርስቲው ፕሬዚዳንት ተማሪዎቹን በየክፍላቸው እየገቡ ጎብኝተዋል፣ አነጋግረዋል። አብርሃም ግራሲያ ለመመረቅ የሚቀረው ጊዜ አጭር ነው። አሁን በትምህርቱ ስለሚያመጣው ውጤት ሳይሆን ሌላ የሚያሳስበው ነገር አለ። ሕጋዊ ባልሆነ መንገድ ወደ ዩናይትድ ስቴትስ የገቡ ልጆችን በሀገሪቱ እንዲቆዩ የሚያግዘው መመሪያ ዳካ በፕሬዝዳንት ዶናልድ ትራምፕ መቀልበሱ እንዳስጨነቀው ይናገራል። ምክንያቱም እሱን ይህ ጉዳይ ስለሚመለከተው ብቸኛው አማራጫችን ወደፊት ትምህርታችንን የምንቀጥልበትን መንገድ መፈለግ ብቻ ነው። ትምህርት የስኬታችን ብቸኛ በር በመሆኑ ሬኒ ካቶር የሂውስተን ዩኒቨርስቲ ፕሬዚዳንት ናቸው። እኛ የከፍተኛ ትምህርት ተቋም ነን። ማስተማር ትልቁና የመጀመሪያው ዓላማችን ቢሆንም ተማሪዎቻችን ያለሙበት ድረስ ለማድረስ ማገዝም እንፈልጋለን። ማን ሕጋዊ መኖሪያ እንዳለው እና እንደሌለው በእርግጠኝነት አናውቅም። ተማሪዎቻችን መሆናቸውን ነው የምናውቀው። አርማንዶ ሳሊናስ በዳካ መመሪያ ስር ነው በዩናይትድ ስቴትስ እየኖረ ያለው። እናም ሁልጊዜ ሕጋዊ የሚሆንበትን ጊዜ ተስፋ ያደርጋል። የሆነ ነገር ማለቴ ያው በጣም አደጋ ያለው የሚያሳስብ ጉዳይ ነው ነገ ምን እንደሚመጣ ሳያውቁ መኖር፣ ግን ሁልጊዜ በፍርሃት መኖር ደግሞ የለብንም። አውሎ ንፋስ ከተቀላቀለበት ከባድ ዝናብ ሀርቬይ አደጋ በኋላ በርካቶቹ የሂውስተን ነዋሪዎች ያጋጠማቸውን አደጋ ለማሸነፍ ችለዋል። የመኖሪያ ፍቃድ የሚያሳስባቸው ደግሞ ከፊታቸው የተጋረጠውን የመመሪያ ሽረት እቅድ ይለወጥ ዘንድ ተስፋን ሰንቀዋል። የመጨረሻው ዘገባችን ወደ ፍርድ ቤት ይሆናል የሚወስደን። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት እንደዚሁም በተለያዩ የጅቡቲ ወደብ የኢትዮጵያ መንግስትን ወክለው የሚሰሩ መሪዎችን ፍርድ ቤት አቅርበዋል። መለስካቸው አማሀ ዝርዝሩን ይዟል። የፌዴራል ፖሊስ ወንጀል ምርመራ ቡድን ዛሬ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት የጅቡቲ ወደብ ቅርንጫፍ ስራ አስኪያጅ አቶ እውነቱ ታዬንና ቀደም ሲል የሞጆ ደረቅ ወደብ ዋና ዳይሬክተር የነበሩትን በአሁኑ ወቅት ግን ጊዜያዊ የጅቡቲ ወደብ ቡድን መሪ አቶ ታዬ ጫላን ፍርድ ቤት አቀረባቸው። ከእነዚህ ተጠርጣሪዎች ጋር በቁጥጥር ስር የዋሉት የድርጅቱ ሰራተኞች ቁጥር ወደ ሰባት ከፍ ብሏል። በተጠረጠሩበት 487.7 ሚሊዮን ብርና 10 ሺህ ዶላር በሕዝብና በመንግስት ላይ ጉዳት አድርሰዋል ሲል ፖሊስ ፍርድ ቤት አቅርቧቸዋል። የፌዴራል ፖሊስ ወንጀል ምርመራ ቡድን ለፌዴራል ከፍተኛ ፍርድ ቤት ተረኛ ችሎት እንዳስረዳው ተጠርጣሪዎቹ ቀደም ሲል ነሐሴ 26 ቀን 2009 ዓ ምት በቁጥጥር ስር ከዋሉት ከፍተኛ የድርጅቱ ኃላፊዎችና ካልተያዙ ግብረ አበሮቻቸው ጋር በመሆን የወንጀል ድርጊት ፈጽመዋል ብሏል። ይህንን ሲዘረዝርም መንግስት በየወሩ ለጅቡቲ ወደብ ቅርንጫፍ መስሪያ ቤት የሚመድበውን አስር ሚሊዮን ዶላር በአገባቡ አለመጠቀማቸውን በ2007ና በ2008 ዓ.ም 47 ሚሊዮን ብር ክፍያ የተፈጸመበት ወደ ውጭ ታሽጎ የሚላክ የግብርናና የፋብሪካ ምርት ቃሊቲና ሞጆ መታሸግ ሲገባው ጅቡቲ እንድታሸግ በመደረጉ የተጠቀሰው የገንዘብ ጉዳት እንዲደርስ አድርገዋል ከዚህም የተነሳ 1500 ወጣቶችን ሥራ እንዲያጡ አድርገዋል። የመንግስትን የግዢ መመሪያ በመተላለፍም 700 ሺህ ብር አላግባብ ክፍያ መፈጸማቸውንም መርማሪ ቡድኑ ለፍርድ ቤቱ አስረድቷል። ፖሊስ ለተጨማሪ የምርመራ ስራ የ14 ቀናት ጊዜ ጠይቋል። ተጠርጣሪዎቹ በበኩላቸው መርማሪ ፖሊስ የጠቀሳቸው ድርጊቶች አይመለከተንም፣ ቋሚ አድራሻና ቤተሰብም ያለን በመሆኑ ህገ መንግስታዊ ዋስ መብታችን እንዲከበርልን ሲሉ ፍርድ ቤቱን ጠይቀዋል። ፍርድ ቤቱ ግራ ቀኙን ከሰማ በኋላ የተጠርጣሪዎችን የዋስትና ጥያቄ ውድቅ በማድረግና በፖሊስ ከተጠየቀው የ14 ቀን ተጨማሪ የምርመራ ጊዜ 12 ቀናት በመፍቀድ ቀደም ብለው በቁጥጥር ስር ከዋሉት የድርጅቱ ኃላፊዎች ጋር የምርመራ መዝገቡ ተጠቃሎ ለመስከረም አምስት ቀን 2010 ዓ ምት እንዲቀርቡ ትዕዛዝ ሰጥቷል። የፌዴራልና የአዲስ አበባ ፖሊስ ኮሚሽኖች በተናጠል በቁጥጥር ስር አውለናቸዋል ያሏቸው ከፍተኛ የመንግሥት ኃላፊዎች የባለ ሀብቶችና የተለያዩ ግለሰቦች ቁጥር ከ125 1 በላይ መድረሱም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ሸገመገላከሎ መሬዱሚያ ሐርካፉኔ ኣካምነጋ ዲጄ ቆንጆ ሙዚቃን የጋበዝከን እናመሰግናለን። ሙዚቃውን የጋበዘን ዲጄ ፋቱ የጋቢና ዲጄ ነው። ናተናግዳቸው ያመሸ ነው ኖክ ሰማግዘርና ቸኩሏል። ዝግጅታችን በዚህ ተጠናቋል። ጫፍ ላይ ደርሰናል። መልካም ምሽት Oh oh, be Oh give me cha. come my Oh